በኦሮሚያ ክልል ምዕራብ ጉጂ ዞን ባለፈው ሳምንት ማክሰኞ በተቀሰቀሰው ግጭት ቁጥራቸው በውል ያልታወቀ ሰዎች መሞታቸውንና መቁሰላቸውን የዓይን እማኞች ለዶይቼ ቬለ ተናግረዋል። በርካታ ሰዎች ከቀያቸው ተፈናቅለው በደቡብ ክልል ጌዲዮ ዞን የተለያዩ አካባቢዎች ተጠልለው እንደሚገኙ አስረድተዋል። በጉጂ ዞን ቀርጫ ወረዳ ላለፉት 40 ዓመታት መኖራቸውን የሚናገሩት አቶ በየነ ዶሪ ግጭቱ በተቀሰቀሰ በማግስቱ ቤተሰቦቻቸውን ይዘው የመኖሪያ አካባቢያቸውን መልቀቃቸውን ይናገራሉ። መጀመሪያ በጌዲዮ ዞን ጮጪቲ ወደ ተባለ ቦታ ማምራታቸውን የሚናገሩት አቶ በየነ አሁን በዲላ ከተማ በሚገኝ የሆስፒታል አዳራሽ ከሌሎች በርካታ ተፈናቃዮች ጋር ተጠልለው እንደሚገኙ ይገልጻሉ። የግጭቱን መንስኤ እንደሚከተለው ያስረዳሉ። ማክሰኞ ዕለት ድሪዳ ቡቅሳም የሚባል በቀርጫ ወረዳ አምስት ልጆች የገጦ የባህል ልብስ ለብሶ ለበዓሉ ይዝናናሉ። በዛ በምንዛዱበት ጊዜ ከየት መጣችሁ? ይሄን የባህል ልብስ ወደ ደቡብ ክልል ውሰዱ እንጂ እዚህ መልበስ ሲሉም የባህል ልብስ ብሎ በልብስ ምክንያት ነው እንግዲህ አነሱት፣ ግርግር የተፈጠረው። ከዛ እንግዲህ ወደ ሌላ ግጭት ተፈጥረ፣ እነዛም ታሰሩ። ከዛ በኋላ ግብዘባዎች ሁሉ ተካሄደ። የጉጂ ህዝብ፣ ገደውን ህዝብ መደብደብ ጀመረ። ይሄ የባህል ልብስ ከየት አመጣችሁ? በእኛ ምድር በእኛ መሬቱ የእኛ ነው፣ ክልሉ የእኛ ነው፣ ከየት አመጣችሁ ብሎ ግብዘባ የጀመሩ ከዛ ነው የተቀጣጠለ። እንግዲህ የሞቱትን የቆሰሉትን ውስጥ ስለሌለው ማረጋገጥ አልቻሉም። በየቦታ ወርቋል። የት የሚባለው ግጭቱ አልበረደም። ጠቅላላ በጫካ ውስጥ የተፈናቀለ ህዝብ ገና ከእለፍ አርዳ ከድድሳ በመኪና ሰራዊት እያጓጓዘ ጫካ ውስጥ ዘብቆ ያለውን እንግዲህ ራሱን ህይወቱን ለማስረፍ የጫካ የገባውን። አልተረጋጋም። ሚስቃውን ቶክስን ከመከላከያ ሰራዊትን ጋር ተፋክሰዋል። በአካባቢው ግጭት መፈጠሩን ሰዎች መሞታቸውንና መቁሰላቸውን የጉጂ ዞን ምክትል አስተዳዳሪ አቶ ዋሪ ገዳ ለዶይቸበል አረጋግጠዋል። የግጭቱን መንስኤ እንደዚሁም የሟቾቹን ትክክለኛ ቁጥር እንደማያውቁና ጉዳዩን በማጣራት ላይ እንደሚገኙ ገልጸዋል። ሳይታሰብ የተፈጠረ እንትን ነው ያው ህዝቡ ተፈናቅለዋል። በኛ በኩል አሁን የቆሰሉት ሰዎች ወደ አራት አምስት ሰው የሚሆን ሰው ሆስፒታል ተከማ መለስተኛ ክፍል ነው በጌዶ ብቻ። ግን እንደአጠቃላይ አካባቢ የሚኖረ ማህበረሰብ ተለይቶ አንዱ ብቻ ሁኔታ አይደለም ያለው መነሻ ለጊዜ እንትን ገና አላጣራ ነው፣ ያው እያጣራ ነው። አሁን ሁኔታውን ለማብረድ እየሰራ ነው ያለ ነው፣ ይጣራ ገና ነግራቸዋለች። ግጭቱን ለማብረድ የአካባቢው የአስተዳደር ባለስልጣናት ጥረት እያደረጉ እንደሚገኙ የሚናገሩት አቶ ዋሪ የጸጥታ ኃይሎችም ግጭቱ ወደ ተቀሰቀሰባቸው ቦታዎች መሰማራታቸውን ይገልጻሉ። አካባቢያቸውን ለቀው በየቦታው የሰፈሩትን በሺህ የሚቆጠሩ ሰዎችን ወደ ነበሩበት ለመመለስ ከነዋሪዎች ጋር እየተነጋገሩ መሆኑን ገልጸዋል። ተፈናቂ ይባልም ይሄ በየወረዳ ሴንተር ላይ ነው ያሉት እ የየወረዳቸው ሴንተር ላይ ያሉት ሰዎች ናቸው። ይሄ ገደ ብቻ ሳይሆን ኦሮሞ ብሔር ተወላጅ የሆኑትም ያ ቁጥሩ ይሄ ገዶ ነው። ይሄ ኦሮሞ ነው ብዬ አይደለም። ይዘው እንደ አጠቃላይ ዞኑ ላይ ወደ ስድስት ሰባት የሚሆን ማዕከል ላይ ወደ ሀያ ሺህ የሚሆን እንደገና ቁጥሩን እየለየ ነው ያለ ነው። እሷን ያለኝ ዳታ ሀያ ሺህ ያለኝ ሌላ ገና ታቶ ከሳይቶ የሚመጣ ሊጨምር ይሆናል። በዲላ ተጠልለው ያሉት አቶ በየነ ግን ይህንን የምክትል አስተዳዳሪውን ቁጥር አይቀበሉትም። አቶ በየነ በጉጂ ዞን ብቻ ወደ 35 ሺህ የሚጠጉ ተፈናቃዮች እንደሚገኙ ያስረዳሉ። በደቡብ ክልል ጌዶ ዞን ከገደብ እስከ ዲላ ከተማ ባሉ ቦታዎች ሌሎች በርካቶች ሰፍረው እንደሚገኙም ገልጸዋል። በጉጂ ዞን የሚኖሩ የጌዲዮ ተወላጆች ለበርካታ ዓመታት ራስን በራስ የማስተዳደር ጥያቄዎች ያነሱ እንደነበር የሚያስታውሱት ተፈናቃዩ የአሁኑ ግጭትም የዚያ ውጤት እንደሆነ ያስረዳሉ። የጌዲዮ በአስራ ዘጠኝ ሰማንያ ሰባት የመብት ጥያቄ ጠይቋል። በብዛት ስለሚኖር በዛ ክልል በአስራ ሶስት ወረዳውት ነው የሚኖረው ጌዲዮ በዛ ሲኖሩ የመብት ጥያቄ ላይ በህዝቡ ብዛት ጠይቋል። የመብት ጥያ በቋንቋችን መማር አለብን፣ በኦሮሚያ ክልል የገድኦ ልዩ ዞን እንዲመሰረት ይህ በመጠየቁ ሰማንያ ሰባት ላይ ሰባት ቀበሌ በሪፈረንደም ታይተዋል። ከዛ በኋላ እንግዲህ ባለስልጣኖቹ ባለመግባባት በዛው ቆሞ እስካሁን ጥያቄው በሁለት ሺ ሶስትም የመቀድሞ ጠቅላይ ሚኒስትር ባሉበት ጊዜ ሁለትሺ ሶስት እና ሁለት ሺ አራትም ተጠይቋል። እስካሁን መብት እየሰጠ የለም። እንግዲህ የራሱ አመራር የለውም በፖሊስ በአስተዳደር በፊቱ ቢሮ ጠቅላላ የለውም ምርጫ የጌዲዮ ተወላጆች ጥያቄን ዶክተር አብይ አህመድ የኦህዴድ ጽህፈት ቤት ኃላፊ በነበሩ ወቅት ጉዳዩ ቀርቦላቸው እንደተመለከቱትም አቶ በየኔ ያስታውሳሉ። የአሁኑ ጠቅላይ ሚኒስተር የጌዲዮ ህዝብ በብዛት በሚኖርበት አካባቢ ቋንቋና ባህሉን ማሳደግ ይችላል መብቱም ነው ሲሉ ለምዕራብ ጉጂ ዞን ደብዳቤ መጻፋቸውንም ያብራራሉ። ሆኖም የዞኑ አስተዳዳሪዎች ለጥያቄው ጆሮ ዳባ ልበስ ብለዋል ሲሉ አቶ በየኔ ከሳሉ። የዞኑ ምክትል አስተዳዳሪ ግን ይህንን ስሞት አይቀበሉትም። ባለስልጣኑ ከህብረተሰቡ የቀረበ ጥያቄ የለም ባይ ናቸው። አላቀረብም ህዝብ ህዝብ ጥያቄ አይደለም። ህዝብን ተገን አድርጎ ህዝቡን ትን ለማድረግ የሚያደርጉ ጥቂት ኃይሎች ሊሆኑ ይችላል እንጂ የህዝቡ ጥያቄ ይህ አይደለም። ህዝቡ ጥያቄ ልማትና መልካም አስተዳደር ጥያቄዎችን ከማስፈን አንጻር አንዳንድ ቦታ ግርፍቶች ያሉትን ነገር ነው። ያም በውል ይሄ ችግር አለ ብሎ ዞኑ ያቀረቡት ነገር የለም ገና እያጣረን ሁኔታውን